ለሀያ ዓመታት ተለያይቶና ተነፋፍቀው የነበሩ የኢትዮጵያና የኤርትራ ህዝቦች ሁለቱ መንግስታት ባወረዱ ሰላም መሰረት ከመስከረም አንድ ጀምረው ህዝብ ለህዝብ መገናኘት ችለዋል። ይህ ህዝብ ለህዝብ ግንኙነት ለመታዘብ ወደ ድንበር አካባቢ ሄጄ ነበር። ግን ድንበር የሚባል ነገር ያለ አይመስልም። ከትግራይ ወደ ሰንዓፈ፣ ከሰንዓፈ ወደ ዛላምበሳ በብዛት የህዝብ እንቅስቃሴ ይታያል። ዛላምበሳ የሰላም ካባ ለብሳ ደምቃ ነው የጠበቀችኝ። ዛላምበሳ የጤፍና የሲሚንቶ የድር ገባ ይሆናለች። ከዛላምበሳ ወደ ሰንዓፈ፣ ከሰንዓፈ ወደ ዛላምበሳ ያለ እርፍት የመጓጓዣ ሚኒባሶች ይንቀሳቀሳሉ። እኔም የሰላሙ ተቋዳሽ ሆኜ ሰንዓፈ ከተማ ለማየት እድል አግኝቼ ነበር። ሰንዓፈ ከተማ በተለያዩ ተራሮች ስርና በእነሱ ግርማ ለብሳ እሷም እንደ ዛላምበሳ ደመቅ ብላ ነው የጠበቀችኝ ይኔም የሰላም ተቋዳሽ ሆኜ ሰንዓፈ ከተማን ለማየት ዕድል ያገኘሁ። ሰንዓፈ ከተማ በተለያዩ ተራሮች ስር ሆና በእነሱ ግርማ ልብሳ እሷም እንደዛ ላንበሳ ደመቅ ብላ ነው የጠበቀች። በሁለቱም አካባቢ የተገነዘብኩት የደራ የንግድ ልውውጥ ዋጋው ላይ ለውጥ ካለ ለማወቅ መኩሬ ነበር። የወላጆችን የእህል መጋዘን እየጠበቀና እየሸጠ ያገኘሁት የዩኒቨርስቲ ተማሪ ገበያው እንዴት ነው? ኦፍኮርስ በጣም ብዙ ለውጥ አለው። የዋጋ በጣም ከፍተኛ በተለይ ጤፍ ምናምን በጣም ከፍ ብሏል። በፊት 203 ምናምን ሲሸጥ የነበረው አሁን 208፣ 209 እየተሸጠ ነው። እና በዛ ላይ 204 ሲሸጥ የነበረው 205፣ 206 ሲሸጥ የነበረው ደግሞ 300 ምናምን እየተሸጠ ነው። ምንድን ነው ምክንያቱ? አለቅን ብቻ ጤፍ መግባት አይችልም። እና በዛ ላይ እነሱ ማለት ነው ጤፍ ብዙ እያስገቡ ነው። እነሱ አቅርቦት ደግሞ አብዛኛው ጊዜ የለም እና የአቅርቦት የዲማንድ እና ሳፕላይ ማች ስላላረገ ብሩ እንደዛ ነው። መቶ ብር በመቶ ብር ማለት ነው እንደዛ ነው የምንገበያየው። መተናቅፋ በመቶ ብር ማለት ነው፣ ያው ስምምነት ይሆናል። ያው ህዝቡ እርስ በርስ ይተዋወቃል። ያው መገበያ ከዚህም ከድሮም ጀምሮ እንደዚህ ስለነበረ ያው ምንም ኢንፍሉንስ የለውም በሚል እና አሪፍ የሆነ ሰላም ካለ እና ስምምነት ካለ የብር ምንም አያስቸግርም በሚል ነው ይህ የህዝቦች ወዲያና ወዲህ መመላለስ የሁሉም እንቅስቃሴ ስርዓት ያለውና በስምምነት የተመሰረተ ነው የሚለው ጥያቄ ስለመጣብኝ የወረዳው ምክትል አስተዳዳሪ ወይዘሮ ለምለም አርያን አነጋግሪያቸው ነበር። ወይዘሮ ለምለም የህዝብ ለህዝብ ግንኙነት ከመቼ እንደጀመረና ሁኔታው እንዴት እንደሚመስል ሲያብራሩ ከመስከረም አንድ በኋላ ከአዲስ ዓመት 2011 ያው ጀምሮ መስከረም አንድን ጨምሮ ያው መስከረም አንድ ግልጽ በሆነ በሚታወቅ ፕሮግራም ላይቭ ነበረ በግልጽም ሲሆን በቴሌቪዥን የሚተላለፍ ነበር ግልጽ በሆነ መድረክ ነው የተገናኘ ነው ከኤርትራውያን ወንድሞቻችን እህቶቻችን ጋር ያው ሁለቱም ህዝብ ይታወቃል የኢትዮጵያ ህዝብ የትግራይ በስፔሻል ደግሞ የጉለምከዳ ወረዳ ብዙ ቤተሰቡ በኤርትራ ያለው ኤርትራውያንም እዚህ ስላለ ያው ግልጽ በሆነ መንገድ ተገናኝተናል መስከረም አንድ ከዛ በኋላ ያለው ግን ሁሉም ሰው በግለሰብ ከኤርትራ ወደ ትግራይ የሚገቡ ብዙ ወደ ኢትዮጵያ ከዚህም ወደ ኤርትራ የሚሄደው እስከ ሰንአፈ ዓዲ ቀይሕ ከባቢ እንደማቀው የደረሱ እንዳሉና አስመራ የደረሱ መረጃው የለኝም እስከ ዓዲ ቀይሕ ከባቢ ትላንትና የደረሱት ግን ሰላም እንደሆነና የህዝቡ ፍላጎት ሲታይ ምንም የሌላ ነገር የፖለቲካዊ ይዘት የለውም። ይሄ ማህበራዊ ግንኙነቱ ጠንካራ እንዲሆን በኢኮኖሚያዊ መንገድም የቻለውን ያህል ሰው አብዛኛው ከዚህ ከትግራይ ነው ወደ ኤርትራ የሚሄድ ያለው። ከኤርትራ አለ ያለው ነገር ልብስ ሲሆን አንዳንድ ነገሮች ይዞ በመምጣቱ ደረጃ። ያው በዚህ ሶስት ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዳስትሪያል ማቴሪያል፣ የሲሚንቶ፣ የሌላ የምግብ የሚሆን የጤፍ የአንዳንድ ነገሮች ከዛም ጨው ይዘው የሚመጣም አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዘው የሚመጣ አለ። ያው ብዙ ሰዎች፣ የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው እየሄደ ያለው ማለት ነው። የሰዎች መመላለሻ ሚኒባሶች የሚያስከፍሉት ገንዘብ በንግድ ልውውጥ ስርዓትና የገንዘብ አጠቃቀም የዋጋው መጠን ስምምነት ተደርገዋል ወይ ብዬ ጠይቃቸው ነበር። በትራንስፖርቴሽን በኩል የተደረገ ስምምነት የለም። በንግድም ማለት ነው ሰው የቻለውን ያህል ነው ይዞ የሚሄደው ያለው እንጂ እዛ ገብቶ ምን ይጠቀምበታል አይጠቀምበት የሚባለው ሲሚንቶ በብዛት ነው የሚገባው ያለው። በራሱ በግለሰብ ደረጃ በግለሰብ ኢንተረስት ነው ያለው እንጂ በስምምነት የታሪፍም የትራንስፖርት ከዚህ ወደዚህ ይሄን ያህል ብር ነው ተብሎ የወጣለት ተመን የለም። ግልጽ በሆነ መንገድም የትራንስፖርት ስምሪቱ በራሳቸው በግለሰቦች በግል ባለ ሀብቶች የቻሉትን ያህል በራሳቸው በፈለጉት ነው የሚያስከፍሉት ያሉት። ግን በፈለጉት ቢያስከፍሉም እኔ እንደታዘብኩት ከሆነ አንዳንድ ጊዜ አሁን ዓመት በዓል ሲሆን እንኳን ወደ ኤርትራ አይደለም ወደ ሌላ አካባቢ ሲሄድም ጨምሮ የመሄድ አለ። እዚህ ላይ ግን ስናየው ለሰላም ያለው ፍላጎት የግል ባለሀብቱ የሚሆን ግለሰቡ የሚሆን ሁሉም ተመሳሳይ ፍላጎት ስላለው እንደውም የገበያ ንረት ብዙም አይታይም። ትራንስፖርትም በእርግጥ ይለያያል። አንዳንዱ በጣም ርካሽ በሰላሳ በሀያ ብር አሁን ወደ ሰናፈ የሚሄድ ከሆነ አንዳንዱ አርባ ብር የሚያስከፍል እንዳለ በወሬ ያው በቃል ነው የሰማ ነው። በእርግጠኛ ሆነን መናገር አንችልም። ሁሉም ሲታይ ግን ይህን ያህል ብዙም የገበያ ንረት እየታየ አይደለም ማለት ነው። ይህ የደራ የንግድ ልውውጥ በህብረተሰቡ ይኖረ ሁኔታ የሚያሳድረው ተጽዕኖ ይኖራል ወይ ብያቸው ሲመልስ ደግሞ ኑሮ ላይ ገና ስላልታየ አሁን የአመት በዓል አካባቢ ላይም ስላለን ያው በአብዛኛው በኢትዮጵያ ባህል የአመት በዓል አካባቢ ቀደም ብሎ ነው አስቤዛውን ሙሉን ሙሉ የሚያደርገው ማለት ነው። በአስቤዛ አሁን ግዢ ላይ ገበያ ላይ ቀዝቀዝ ያለ ነው የነበረው። በጤፍ በበቆሎ በምናምን ብዙ ገበያ ላይ ሰው አስቀድሞ በነሐሴ ወር ውስጥ ነው የሚገዛው ማለት ነው። የስሚንቶ አቅርቦት ከክልል ደረጃም የመሰቦም የሌሎችም ስሚንቶ ፋብሪካዎች ስላሉ ያን ያህል እንደውም በፊት እንደታየው የኢንዳስትሪያል ማቴሪያል እጥረት አሁን አላጋጠመም። እዚህ ቢታጣ ወደ አዲግራት፣ አዲግራት ቢያጣ መቀለ እየሄደ ያን ያህል አሁን ብዙም ያናጋው ነገር የለም፣ እንደኔ ማለት ነው። ለሁለቱም በጣም አመሰግናለሁ ይህ በእንዲህ እንዳለ ከአስመራ አካባቢ የመጡ እንግዶች ይህ የወዲያና ወዲህ መተላለፍ ለሶስት ቀናት ማለትም እስከ ቅዳሜ መሆኑ በስጋት ይናገራሉ አለም ፍስሃ ከዛላንበሳ አለም ፍስሃን እናመሰግናለን በሌላ በኩል በኤርትራና በኢትዮጵያ ያለውን የተሽከርካሪዎችና የንግድ እንቅስቃሴን ለመመልከት ኤርትራንና ኢትዮጵያን የሚያገናኘው ሰርሃ ዛላንበሳ የተጓዘው የአስመራው ዘጋቢያችን ብርሃነ በረሀ የተለያዩ ተሽከርካሪዎች ከአስመራ ወደ ትግራይ ከትግራይ ትግራይ ደግሞ ወደ አስመራ የሚያደርጉት እንቅስቃሴ ከቀን ወደ ቀን እየጨመረ በመምጣት ላይ ነው ይለናል። የትግራይና አዲስ አበባ ታርጋ ያላቸው መካከለኛና ትላልቅ የጭነት ተሽከርካሪዎች ጤፍ፣ ሲሚንቶና ሌሎች ቁሳቁሶችን ጭነው ጎዳይፍ በመባል የሚጠራው በአስመራ ደቡባዊ መውጫ በር በኩል በማራገፍ በጊዜያዊ ቦታ ላይ በመገበያየት ላይ ይገኛሉ ብሏል። የአስመራና አካባቢዋ ነዋሪዎችም አንድ ኩንታል ጤፍ ከ3000 እስከ 3200 ናቅፋ፣ አንድ ኩንታል ሲሚንቶ ደግሞ 600 ናቅፋ በመግዛት ላይ ይገኛሉ ብሎናል። የብርሃነ በረሃ ዘገባ ቀጥሎ ይቀርባል። ይህ የምንሰማው ድምጽ አስመራ ደቀምሀሬ ዛላንበሳ መውጫ መንገድ ኬላ ብሎኮ ጉዳይፍ ተፍሎ በሚጠራ ቦታ ላይ በተፈጠረው ጊዜያዊ የመገበያያ ቦታ የመኪኖችና የሚገበያዩ ሰዎች ድምጽ ነው። እንደሚታወቀው በኤርትራና በኢትዮጵያ መካከል በተፈጠረው የድንበር ግጭትና አለመስማማት ለ20 ዓመታት ተዘግቶ የነበረው ኤርትራንና ኢትዮጵያን የሚያገናኘው ሰርሃ ዛላንበሳ መስመር የሁለቱ አገራት ሕዝቦች በተገኙበት ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም አንድ 2011 መንገዱን በይፋ መክፈታቸውን ተከትሎ የተለያዩ መኪኖች ሰዎችንና እቃዎችን ጭነው ከአስመራ ወደ ትግራይ፣ ከትግራይ ወደ አስመራ በመግባትና በመውጣት ላይ ናቸው። የተሽከርካሪዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ዛሬ ቅዳሜ ጠዋት በአስመራ መገበያ ኬላ የትራፊ መጨናነቅን እስኪፈጥር ድረስ የተሽከርካሪዎችና የሰዎች ቁጥር ጨምሮ ብለዋል። የአዲስ አበባና የትግራይ ታርጋ ያላቸው መካከለኛና ትላልቅ የጭነት መጓዣ መኪናዎችም ለህንፃ የሚያገለግሉ ሲሚንቶና እንጨት ለምግብ የሚያገለግሉ ጤፍና መኮሮኒ ጭነው በብዛት ሲገቡ ብለዋል። የአስመራና አካባቢያ ነዋሪዎችም የሚያስፈልጋቸውን سيجوزنا <applause> أيو ዛሬ ጠዋት የነጋዴ ጭነት ጭኖ ወደ አስመራ የገባው የመካከለኛ የጭነት መኪና ሹፌር አቶ ሀብቶን በበኩሉ በሁለቱ ሀገራት በተፈጠረው ሰላም መደሰቱን በመግለጽ የመንገድና የጉዞ ሁኔታውን እንዲህ ሲል ተናግረዋል። ተንባላለሁ ከመቀለ የመጣ እኛ፣ አለማችን ለብር ሳይሆን ለህዝባችን ጋር ለማየትና ምሬቱም ህዝቡ ለማየት የመጣ ነው። ህዝቡ ደግሞ በደንብ የተቀበለ ነው። መንኮረን ያመጣ ነው እና በጣም ጥሩ ነው። ሀሪፍ ነው። ደስ ይላል። እኛ ህዝቡና እኛ ራሳችን የምንመኘው የነበር ነው ነው እንግዲህ ተሳክተዋል እና አንድነን ወንድሞች ናቸው። በጣም አሪፍ ነው። ደስ ይላሉ። ጭነት ይዛችሁ ስትገቡ ከትግራይ ወደ ኤርትራ ምን የተጠየቃችሁት ወይ ምን ያሟላችሁት ነገር አለ? እስከ እንዴት ነው አገባባችሁ? ስለ መንገዱ እስከ ንገረኝ። አዎ መንገዱ መጣንዛ ተፍትሻለ። መንጃ ፈቃዳችን ምናምን በደንብ እነሱ ተቀብሎ በስነስርዓት፣ ከዛ መንጃ ፈቃዳችን ምናምን ስማችን ተመዝገን ምናምን በቃ እነሱ ነው ምዝገባ ያለው። አዎ በሳካው ከሁለቱ ቦታ ማለት ነው፣ ኬላው ጋር ማለት ነው። አዎ የሁለት ኬላ ነው። የኤልትራዎች ናቸው የምዘግቡ። ከዛ ስማችንና፣ ከዛ የመኪና ሰሌዳ፣ ከዛ እንደዛ ነው የምዘግቡ። ስለ ጭነቱ ምንድን ነው የጫናችሁት? አው አዎ ይላሉ ይጠይቃሉ። ከዛ እንደዚህ ነው የጫነው ምናምን ብለህ በቃ ምንም አይፈትሽም አይደል? በቃ ጭነት ነው የምትሸጡት ያላችሁ። እስኪ ለኩንታል ዋጋው ነገዴ ነው ያመጣውና ስንት ነው የሚሸጠው? አላወቅም። ጭነት ብቻ ነው የጭኘኩ ለይመጣ እና ነጋዴው ስንት እንደሚሸጥ አላወቅም። አላወቅም። ገበያ አልጀመራችሁ ገና ወይ? አልጀመር ነው ገና ምሸጥ አልጀመራችሁ። በተመሳሳይ ሁኔታ የቅዳሜና የእሁድ የእረፍት ጊዜያቸውን ለማሳለፍ ጓደኞቻቸውና ቤተሰቦቻቸውን በትናንሽ የቤት መኪኖች ይዘው ከትግራይ ወደ አስመራ ከአስመራ ወደ ትግራይ የሚጓዙ ከፍተኛ ቁጥር ያላቸው ሰዎችና ተሽከርካሪዎችም በብዛት ታይተዋል። ከአስመራ ወደ ትግራይ ሲሄዱ ያገኘኋቸው አንዳንድ ተጓዦችንም አነጋገሪያቸው፣ እንዲህ ሲሉ ተናግረዋል። ተሻይ ተከስተ እባላለሁ። ከኤርትራ ነኝ፣ የአስመራ ልጅ ነኝ። ተፈጥሮ ያለ ሰላም ደግሞ በጣም እጅግ ደስ ብሎን አሁን ወደ ዛላንበሳ እየሄድን ነን። በቃ በዚህ ሰዓት ነዳጅ ምናምን እያደረግን ነን ማለት ነው። በተጨማሪ የሁለቱን ህዝብ ምን ብዬ ልገልጥልህ? በቃ በእንባ ነው የገለጠ ያለው እንትኑን ሁሉን በቃ ሁሉም ናፍቆቱን ምናምኑን እቺ ሚኒባስ ቤተሰቦች ደርሶ የሚመጡ እ እያሄድኩ ነው ማለት ነው። ለመጀመሪያ በቃ ዛላምበሳ ላያት እጅግ ጓጉጃ ያለሁ ያለው ናቸው። አይቻ አይታት ነው ቤተሰብ ናቸው። በቃ ቤተሰብ ያላቸው ነው ይመጣሉ። ቀን አስባቸዋል። እስኪ ከሁለት እስከ ከማላቸው ደግሞ መልካም። እኔ ሰለሞን ግብር እግዚአብሔር ወደ ሰላሙን ለማየት ከተፈጠረው ሰላም ጋር እዛ ደግሞ ቤተሰቦቻችን ለማየት ነው። እኔ እንኳን ተወልጄ እዛው አዲስ አበባ ነው በነበረው ሁኔታ ግን ወደ አስመራ አሁን ግን በተፈጠረው ሁኔታ ሀገራችን ልናይ እንሄዳለን። ሁለተኛ ጋር አሁን በኋላ ነው ላይ ነበር ስላሉ አዲስ አበባ በጣም ወዳቸው አብሮ ዳንኤል ባዩ፣ ግርማ ባዩ፣ አዲስ ባዩ፣ ወንደሰን ክፍሌ፣ አሻግሬ ሁሉም በጣም ማገኛቸው በኢንተርኔትም ካልም ያልተገናኘናለን አሁን ባገኛቸው በጣም ደስ ይለኛል። ሳሪስ ንፋስ ስልክ አካባቢ እዛ አካባቢ ነበር ተወልጃ ደግኩት። አሁን ግን እናገኛቸው እንሆናለን። ሞት በጣም ይገርመሃል አሁን የኢትዮጵያ ታርጋዚ ስናይ ምናምን እዛም ልክ እንደሱ ነው ብለውናል። ደባ ብለን ጠይቀን ነበረ አሁን በጣም ደስ ይላል እንጂ ሁል ጊዜ ይቀጥልልን ነው የምንለው። ከእግዚአብሔር ጋር መልካም መንገድ። አሜን አሜን። ቀዳሚ ብኤርትራ ህዝቢ ኢትዮጵያ ናብ ዝለዓለ ረብሓን ዓወትን ብልፅግናን ክበፅሕ ምሉእ ተስፋናይ ክንሪኦ ንኸይድ ኣለና ጅና ዓዲግራት መደብ ጌና ንኸይድ ኣለና ፅቡቅ ኣጋጣሚ በርሀ ደገ ዝቕመጥ ቅዳሜ በብሎኮ ጎዳይፍ በታየው ገበያ ነጭ ጤፍ ለኩንታል ከ3 ሺህ እስከ 3 ሺህ 200 ሲደርስ ሲሚንቶ ደግሞ በኩንታል እስከ 600 ናቅፋ ሲሸጥ ውሏል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ